ዛሬ የማካፍላችሁ ቃል ያለው በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በተለይ ከቁጥር 16 እስከ 17 ላይ ባለው ክፍል ነው፣ እና እንደዚህ የሚል ርዕስ ሰጥቼያለሁ። የእግዚአብሔር ቃል ምንድን ነው እና ለምን የሚል ርዕስ ነው የሰጠሁት። የእግዚአብሔር ቃል ምንድን ነው ደግሞም ለምንድን ነው የተሰጠው። ለማሳጠር ነው ለምን ብዬ ብቻ ያስቀረሁት። በዚህ ጉዳይ ላይ ጥቂት ነገሮችን እናያለን እና በጣም ጠቃሚ ነው ብዬ አስባለሁ። ቁጥር 16ና 17ን ደግሜ አነብላችኋለሁ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል ይላል እና እንደገና እዚህ ከሁለት ከሶስት ትርጉሞች ልበል ያቀረብኩት ቃል አለ ይሄ የእግዚአብሔር ቃል የሚለውን ነገር ምንድን ነው ይሄ አሁን የ1962ቱ ያስቀመጠው የእግዚአብሔር መንፈስ ያለበት መጽሐፍ ነው የሚለው፣ ግን የ1879ኙ መጽሐፍ ሁሉ በእግዚአብሔር መንፈስ ተጻፈች ብሎ ነው የሚናገረው እና አዲስ ከግሪኩ ላይ እኔ የተረጎምኩት ደግሞ የሚለው ቅዱሳት መጽሐፍት ሁሉ በእስትንፋሰ እግዚአብሔር ተሰጥቷል ነው የሚለው። የእንግሊዝኛው ግን ኦል ስክሪፕቸር ኢዝ ጊቭን ባይ ኢንስፒሬሽን ኦፍ ጎድ ነው የሚለው። እና ቅዱሳት መጽሐፍት ሁሉ በእግዚአብሔር ስትንፋስ ነው የተሰጠው ማለት ይቻላል፣ በደንብ አስተካክሎ እና ይሄ የእግዚአብሔር መንፈስ ያለበት መጽሐፍ የሚለው ትንሽ ከእውነተኛው ቃሉ ጋራ ከግሪኩና ከእንግሊዝኛው ጋር በጣም አብሮ አይሄድም እና ይህንን ነገር ጥቂት እንድናይ እፈልጋለሁ። እና እንደ መግቢያ ጥቂት ነገሮችን ለመናገር እፈልጋለሁ። በመጀመሪያ እንደምታውቁት መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለበት መጽሐፍ ተብሎ በአሁኑ ዘመን ሊበራሎች ሊናገሩ ይፈልጋሉ፣ ግን መጽሐፍ ቅዱስ የእግዚአብሔር ቃል ነው። እና በጣም በሚገርም መንገድ መጽሐፍ ቅዱስ በእጃችን መኖሩ እጅግ በጣም ልንደነቅበት የሚገባ ነገር ነው። በእጃችን ላይ መኖሩ ምክንያቱም የራሱ የእግዚአብሔር ቃል ነው። የሰማይና የምድር ፈጣሪ የእግዚአብሔር ቃል ስለሆነ ክቡር መጽሐፍ ነው፣ ክቡር ቃል ነው። እስራኤላውያንን በዚህ በሐዋርያው ቅዱስ ጳውሎስ መልእክት በሮሜ መልእክት ላይ ስለ እስራኤላውያን ስለ አይሁዳውያን ሲናገር ሮሜ ምዕራፍ ሶስት ላይ አይሁዳውያን ከሌሎች ሰዎች የተለዩ ካደረጋቸው አንዱ ነገር አንዳንድ ሰዎች ልዩ የሆኑበት ነገር ዘራቸው ነው፣ የተለየ ምርጫ ስላላቸው ነው ምናምን ብለው ይናገራሉ። ግን ሐዋርያው ቅዱስ ጳውሎስ የእግዚአብሔር ቃል አደራ ተሰጥቷቸዋል ብሎ ነው የሚናገረው እና ከዚህ የተነሳ ከዓለም ሕዝብ ሁሉ የእግዚአብሔርን ቃል እንዲጠብቁ የእግዚአብሔርን ቃል እንዲኖሩበት አደራ ተሰጥቷቸዋል ብሎ ነው የሚናገረው። ግን ያንን አደራ እንደሚገባ አልተወጡትም። እስራኤላውያን በብዙ መንገድ እግዚአብሔርን አሳዝነዋል። ለእኛ ደግሞ ይሄ አደራ እንደገና ልክ እንደ እስራኤላውያን ለእኔና ለእናንተ እንደተሰጠን፣ በእጃችን ላይ ያለው የእግዚአብሔር ቃል በጣም የከበረ ትልቅና ልዩ ስጦታ እንደሆነ፣ የራሱ የእግዚአብሔር መናገሪያ ቃሉ እንደሆነ እንድናስብ ያስፈልጋል። ይሄንን ሳስብ ይሄ ጢሞቴዎስ የተባለው ሰው እዚህ ጋር አሁን ደብዳቤው የተጻፈለት ምን አይነት ሕይወት እንደነበረው በዚህ ከእግዚአብሔር ቃል አኳያ ሐዋርያው ቅዱስ ጳውሎስ ሲናገር በጣም ይገርማል። የጢሞቴዎስን ታሪክ በደንብ አውቋል ሐዋርያው ቅዱስ ጳውሎስ በነገራችን ላይ ጢሞቴዎስ እናቱ አይሁዳዊት ናት፣ አባቱ ግሪክ ሰው ነው። የሁለት ሰዎች የሁለት አገር ሰው ድብልቅ ነው። ግን እናቱ በደንብ ነው ያስተማረችው። ይሄንን የምታዩት ምዕራፍ ሁለት ላይ ነው። በእናትህ እና በአያትህ ውስጥ እምነት ነበረ፣ ያ እምነት ደግሞ ከእናትህና ከአያትህ ወደ አንተ መጥቷል ብሎ ሐዋርያው ቅዱስ ጳውሎስ ሲናገረው ታያላችሁ። እና እዚህ ምዕራፍ ሶስት ላይ ቁጥር አምስት ቁጥር 14 ጀምሮ ግን ምን ይለዋል? አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና፣ ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቀሃል ብሎ ነው። አሁን የእግዚአብሔር ቃል ምንድን ነው የሚለውን ነገር በዛ ላይ ተንደርድሮ ነው መናገር የጀመረው ጳውሎስና ይሄ የእግዚአብሔርን ቃል ከልጅነቱ ጀምሮ በቤት ውስጥ ያጠና የነበረው በእናቱና በአያቱ እጅ ያጠና የነበረው ጢሞቴዎስ የእግዚአብሔርን ቃል በማጥናቱ የሆነለትን ነገር ነው የሚናገረው። እና መጽሐፍ ቅዱስ በጣም አስደናቂ ነው። በጥሞና ብናነበው በጸሎት መንፈስ ሆነን እንደሚገባ ብናነበው ልክ ለጢሞቴዎስ የተሰጠ አይነት አስደናቂ ጥበብ ለእያንዳንዱ ሰው እግዚአብሔር እንደሚሰጠው ምንም ጥርጥር የለውም። አሁን ለጢሞቴዎስ ምንድን ነው የተሰጠው የሚለውን ነገር ብትመለከቱ ቁጥር 15 ላይ በክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቀሃል ነው የሚለው። አሁን ይሄ ቅዱሳን መጽሐፍትን ማንበብና ማወቅ ምንድን ነው የሚሰጠው ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ይሰጣል። በጣም አስደናቂ ጥበብ፣ መረዳት እና ልዩ የሆነ ተግባራዊ እውቀት ይሰጣል የሚለውን ሀሳብ ነው የሚያሰርጽልን። ታዲያ ጢሞቴዎስ ያነብ የነበረው ደግሞም ያወቀው የብሉይ ኪዳንን መጽሐፍ ነው እና ብሉይ ኪዳን ጌታ ኢየሱስ ክርስቶስ ሲናገር ስለማን? ነው የሚናገረው የሚለውም በተደጋጋሚ ሲናገር በጣም ትደነቃላችሁ። ዮሐንስ ወንጌል ምዕራፍ አምስት ላይ ምን ብሎ ተናግሯል? እናንተ የሙሴ መጽሐፍ ነው በጣም ጠቃሚ ነው የምትሉት። አዎ ልክ ነው፣ ግን የሙሴ መጽሐፍ በሙሉ ስለ ማን ይናገራል ያላቸው። ስለ እኔ ነው የሚናገረው፣ ስለ ጌታ ኢየሱስ ነው የሚናገረው። እንደገና ሉቃስ 24 ላይ ደግሞ መጨረሻው ጋር መታችሁ ብትመለከቱ ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ለደቀ መዛሙርቱ ምን አላቸው? ሙሴ ይሄ አምስቱ የሙሴ መጽሐፍት፣ እንደገና ደግሞ መዝሙራት እንደገና ደግሞ ነቢያት፣ እነዚህ ትልልቅ የብሉይ ኪዳን ክፍፍሎች ናቸው። እነዚህ በሙሉ ስለ ማን ነው የሚናገሩት አለ። ስለ እኔ ነው የሚናገሩት፣ እኔ እንደምመጣ፣ መከራ እንደምቀበል፣ እንደምሰቀል፣ ተሰቅዬ ሞቼ እንደምነሳ፣ እነዚህን ነው የሚናገሩት። ስለዚህ መጽሐፍ ቅዱስ ይሄ የእግዚአብሔር ቃል የጌታ የኢየሱስ ክርስቶስ መልእክትን ጌታ ኢየሱስ ክርስቶስ ማን እንደሆነ ማዕከላዊ ነጥቡ ሆኖ የሚያስረዳ የእግዚአብሔር መልእክት ነው እና ይህንን የእግዚአብሔርን ቃል መጽሐፍ ቅዱስን ምን እንደሆነ ማወቅ፣ ለምን እንደተሰጠ ማወቅ ታዲያ በጣም አስፈላጊ ነው። ስለዚህ የመጀመሪያ ነጥቤ የእግዚአብሔር ቃል ይሄ መጽሐፍ ቅዱስ ምንድን ነው የሚል ነው እና ምንድን ነው ራሱ ምንድን ነው የሚለውን እንድናይ ይፈልጋለሁ እና ይሄንን በምናይበት ጊዜ እንደገና ቁጥር 16ና 17ን ላነብላችሁ ያስፈልጋል። የእግዚአብሔር ሰው ፍጹም እና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርትና ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ይጠቅማል ብሎ የእግዚአብሔር ቃል ምን እንደሆነ ሲገልጥና ሲያስረዳ ነው የምንመለከተው። ቅድም እዚህ ጥቅሱ ተጻፈበት ቦታ ላይ ከቁጥር 10 እስከ 17 ሶስት የተለያዩ ትርጉሞችን ላሳያችሁ ሞክሬ ነበር እና እዛ ላይ እንዳሳየኋችሁ የእግዚአብሔር ቃል የእንግሊዝኛው ምንድን ነው የሚለው ኦል ስክሪፕቸር ኢስ ባይ ኢንስፒሬሽን ኦፍ ጎድ ነው የሚለው። ይህንን ቀጥታ ብንተረጉመው ምን የሚል ቃል ነው ያለው? የእግዚአብሔር መጽሐፍ ቅዱስ ሁሉ በስትንፋሰ እግዚአብሔር የተሰጠ ነው የሚል ትርጉም ነው ያለው በቀጥታ። አሁን የግሪኩም የኪንግ ጀምሱም እንግሊዝኛው እንደዛ ነው የሚለው እና መጽሐፍ ቅዱስ ምንድን ነው ለሚለው መልስ ታዲያ ይሄ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እስትንፋሰ እግዚአብሔር ነው ማለት ምን ማለት ነው? የእግዚአብሔር የራሱ ትንፋሽ ነው። ይሄ ምሳሌያዊ አባባል ሲሆን ምን ማለት ነው ማለት ነው በቀጥታ ከእግዚአብሔር የመጣ ቃል ነው የሚል ሀሳብን ነው የሚያሳየን። ስለዚህ መጽሐፍ ቅዱስ የመነጨው ከሰው ሀሳብ አይደለም። የሰው ፍልስፍና ውጤት አይደለም። የሰው ጥናት ቅንብርም አይደለም። መጽሐፍ ቅዱስ የእግዚአብሔር ፈቃድ ያለበት ሙሉ ለሙሉ የእግዚአብሔር ፈቃድ የተገለጠበት የራሱ የእግዚአብሔር ቃል ነው ቅድም ጠቀስ ለማለት ለማድረግ እንደሞከርኩት ይሄ የ1962ቱ እንወደዋለን ይሄንን ትርጉም የእግዚአብሔር መንፈስ ያለበት የሚለውን ነው እኔም አልወደው ምክንያቱም ሊበራሎችና ካሃዲዎቹ ምንድን ነው የሚሉት መጽሐፍ ቅዱስ ሙሉን የእግዚአብሔር ቃል አይደለም አልፎ አልፎ የእግዚአብሔር ቃል ያለበት መጽሐፍ ነው የሚል አመለካከት ነው ያላቸው። እኛ ክርስቲያኖች ግን መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ሙሉ በሙሉ እግዚአብሔር የገለጠው እግዚአብሔርን የምንረዳበት እግዚአብሔርን የምናውቅበት ሙሉ የእግዚአብሔር ቃል ነው ከዘፍጥረት ጀምሮ እስከ ራእይ ድረስ። ይህንን ማወቅና መረዳት እጅግ በጣም ጠቃሚ ነው። እና ከእግዚአብሔር የወጣ ነው። ምንጩ እግዚአብሔር ነው። እግዚአብሔር ነው እንዲጻፍ ያደረገው። በእርግጥ የተለያዩ ነገሮች መጽሐፍ ቅዱስ ውስጥ ታገኛላችሁ። እነዚህ የተለያዩ ነገሮች ሁሉ እግዚአብሔር በፈቃዱ ተጽፈው ለትምህርታችን እንዲቀመጡ ያደረገልን የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ የመነጨው ከራሱ ከእግዚአብሔር ነው። እግዚአብሔር የሚባለውን አምላክ ምን እንደሆነ ማን እንደሆነ የሰውን ፍጥረት ራሱ ምን እንደሆነ ማን እንደሆነ ምን አይነት እንደሆነ ባህሪያችን የምንረዳበትና የምናውቅበት መጽሐፍ ነው። ስለዚህ ከሌሎች መጽሐፎች ከሌሎች የሃይማኖት መጽሐፎች በጣም የተለየ የከበረ የእግዚአብሔር ቃል መጽሐፍ እንደሆነ እንድናውቅና እንድንረዳ ያስፈልጋል። ይህንም በተመለከተ ማስረጃ አለው የእግዚአብሔር ቃል ለመሆኑ አዎ፣ እራሱ እግዚአብሔር ነው ይህንን መጽሐፍ ቅዱስን ሰዎች እንዲጽፉት ያደረገው እና የብሉይ ኪዳን ማስረጃን ልነግራችሁ እፈልጋለሁ። እዚህ ጋር የብሉይ ኪዳን መጽሐፍት አሁን አንዳንድ ነገሮችንም ብታውቁ ጥሩ ነው። ስታቲስቲካል የሆኑ ነገሮች የብሉይ ኪዳን መጽሐፍ 39 መጽሐፍት ናቸው ከዘፍጥረት ጀምሮ እስከ ትንቢተ ሚልኪያስ ድረስ። እነዚህ መጽሐፍት ውስጥ እነዚህ መጽሐፍት ሲጻፉ መሪውና እንዲጻፉ ያደረገው ይሄ እስትንፋሱን እየሰጠ በቀጥታ እነዚህ ጸሐፊዎቹ እንዲጽፉ ያደረገው እግዚአብሔር ነው እና ለምሳሌ የሙሴ መጽሐፍቶች መጥቀስ እዚ ጋ ፈልግ ያለሁ። አምስቱ የሙሴ መጽሐፍት ውስጥ የምንመለከተው በተለይ ዘፍጥረት፣ ቀጥሎ ደግሞ የዘጸአት የተወሰነው ክፍል ሙሴ በሌለበት ጊዜ የሆነ ነገር ነው። አሁን በደንብ ብትረዱኝ በጣም ይጠቅማችኋል። ሙሴ እግዚአብሔር ሰማይና ምድርን ሲፈጥር አላየም። እንዴት ነው የሰማይና የምድርን አጠቃላይ አፈጣጠር የጻፈው? እግዚአብሔር ስለነገረው ነው። እኔ እንዳውም ሰሞኑን በዚህ በሬዲዮ የምናገርበት ነጥብ አለ። ሰዎች በዚህ ሳምንት ይሄን እናገራለሁ ብዬ እየጠበቁኝ ያለው እና ጌታ ኢየሱስ ክርስቶስ ከሰይጣን የተፈተነበትን ፈተና አንዳንድ ሰዎች የሚያቀርቡት ጥያቄ ስላለ በደንብ ሰዎች እንዲገባቸው ለማድረግ ፈልግ ያለው እና ይሄ ጌታ ኢየሱስ ክርስቶስ ሲፈተን ደቀ መዛሙርቱ አልነበሩም። ማቴዎስ አልነበረም፣ ሉቃስ አልነበረም። ሉቃስና ማቴዎስ ላይ ነው የተጻፈው እና እንዴን ሊጽፉ ቻሉት የሚለውን ነገር ስትመለከቱ ራሱ ጌታ ኢየሱስ እንደዚህ ሆኖ ነበር ብሎ ነግሯቸው ነበር ማለት ነው። ወይም ደግሞ መንፈስ ቅዱስ በትክክል ጌታ ኢየሱስ ክርስቶስ በነዛ አርባ ቀናት ያሳለፈውን ነገር ገልጦላቸዋል ማለት ነው። ስለዚህ ሙሴ ሰማይና ምድር ሲፈጠር አላየም። ሰማይና ምድር ከተፈጠረ ከሺህ ምናምን ዓመት በኋላ ነው አሁን ሙሴ የዘፍጥረትን መጽሐፍ የጻፈው የጥፋት ውሃን ታሪክ የጻፈው እና ስለዚህ ሙሴ እንዴት እንዴት እንዴት ይህን ሊጽፍ ቻለ? በግምት በሀሳብ ዝም ብሎ በፍልስፍና በቅዠት አይደለም። ራሱ እግዚአብሔር ስለገለጠለት ነበረ እና ስለ ጥፋት ውሃ፣ ስለ ሰው ኃጢአት፣ ስለ ውድቀት እግዚአብሔር ነው የገለጠለት። ስለዚህ እንዳውም ተጨማሪ ሐሳብም አለኝ። የራሱ እግዚአብሔር የሚባለው ማን ነው? ይሄን ሰማይና ምድር ወደ መኖር ያመጣው ማን ነው? እግዚአብሔር ነው። እግዚአብሔር ለመሆኑ ሙሴ እንዴት አወቀ? እግዚአብሔር ነው የገለጠለት። ሐሳቤ ግልጽ ነው። ስለዚህ መጽሐፍ ቅዱስ ከማን የመጣ ቃል ነው ከራሱ ከእግዚአብሔር በራሱ መገለጥ በሰዎች ውስጥ እግዚአብሔር ባስቀመጠው ይሄ እግዚአብሔራዊ መልእክት አማካኝነት የተጻፈ መጽሐፍ ነው። ለዚህ ነው ከሌሎች መጽሐፍት ሁሉ የከበረ እጅግ በጣም ውድ የሆነ መጽሐፍ ነው በእጃችን ላይ ያለው ልላችሁ ነው። እና ሌላው እዚ ጋ ሙሴ ከጻፋቸው ነገሮች የምጨምረው ሙሴ ዘጸአት ላይ ዘጻታያ ላይ ሲና ተራራ ላይ ወጥቶ ነበረ። እግዚአብሔር ሲና ተራራ ላይ ወረደ። ሲና ተራራ ላይ ሕዝቡ ሁሉ እየሰማ እግዚአብሔር አስርቱን ቃላት ተናገረ። እና ከእግዚአብሔር አፍ እየተቀበለ ሙሴ እንደዘገበው ነው። በእርግጥ ራሱ እግዚአብሔር ነው ጽፎ ጽላቱን የሰጡ አስሩን ቃላት። እና በጣም የሚገርም ነገር ነው። እነዚህን ሁሉ የሰው አይምሮ ሊያቀናብራቸው የማይችሉ ነገሮች በመጽሐፍ ቅዱስ ላይ በራሱ በእግዚአብሔር መገለጥ የተጻፉ ነገሮች ናቸው። ስለዚህ እኔ እዚህ ጋ እንደውም እንደ ማሳሰቢያ ሙሴ የጻፋቸውን ጽሁፎች ማንም በራሱ ሊጽፍ አይችልም። የእግዚአብሔር መገለጥ የእግዚአብሔር ስትንፋስ በመምራት ነው ሙሴ ቃሉን የጻፈው የሚለውን ነገር በአይምሯችንና በልባችን እንድናሰርጽ ያስፈልጋል ነቢያቱስ ነቢያት ውስጥ ነቢያቱ፣ አሁን ቅድም ጌታ ኢየሱስ ክርስቶስ በመዝሙራት በሙሴ መጽሐፍት እና በነቢያት የተጻፉ ጽሑፎች በሙሉ ስለማን ነው የሚናገሩት ና ያለው። ስለ እኔ ነው የሚናገሩት ና ያለው ጌታ ኢየሱስ። ነቢያቱ እንዴት ነው ትንቢት የተናገሩት? ያስተማሯቸውን ትምህርቶች እንዴት ነው ያስተማሩት? ከራሳቸው ሀሳብ አፍልቀው ነው? ኖ አይደለም። ራሱ እግዚአብሔር እየመራቸው እንደነበረ ነው መጽሐፍ ቅዱስ የሚናገረው በተለይ ሁለተኛ ጴጥሮስ ላይ ያለውን አንድ ቃል ባነብላችሁ በጣም ይጠቅማል ብዬ አስባለሁኝ። ሁለተኛ ጴጥሮስ ላይ ሐዋርያው ቅዱስ ጴጥሮስ ልክ እንደ ጳውሎስ በተናገረው በጴጥሮስ መልእክቱ ላይ በጣም የሚያስደንቅ ነገር ተናግሯል። ምን ብሎ አልመሰላችሁ? አንዳንድ ጊዜ አይኔ ችግር አለበትና እንደዚህ ትታገሱኛላችሁ። ምን ይላል ከገናናው ክብር በዛ በተራራው ላይ ከሱ ጋር በነበርንበት ጊዜ ድምፅ ከሰማይ ሲመጣ ሰምተናል። ግን ከዛ ይልቅ የጸና የትንቢት ቃል አለን። ምድር እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ ብሎ ይህን በመጀመሪያ እወቁ በመጽሐፍ ያለውን ትንቢት ሁሉ ማንም በገዛ ራሱ ሊተረጉም አልተፈቀደም ትንቢት ከቶ በሰው ፈቃድ አልመጣምና በደንብ ስሙ ትንቢት ከቶ በሰው ፈቃድ አልመጣምና ቀጥሎ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ነው የሚለው። እና እነዛ ቅዱሳን ሰዎች የዳኑ ሰዎች መንፈስ ቅዱስ እየመራቸው የእግዚአብሔርን ቃል ተናገሩ። ነቢያቶቹ እንደዛ ነው ያደረጉት። በመንፈስ ቅዱስ አማካኝነት እግዚአብሔር እየመራቸው ቃሉን እየነገራቸው ቃሉን እንዲናገሩ እንዲጽፉ ማስጠንቀቂያ እንዲሰጡ ለሕዝቡ ልዩ ልዩ ያጋጠሟቸውን ተግዳሮቶች በእግዚአብሔር ኃይል እንዲያልፉ ትንቢት እንዲናገሩ በእግዚአብሔር ኃይልና በእግዚአብሔር መገለጥ በዚህ አይነት ሁኔታ እንዳለፉ መጽሐፍ ቅዱሳችን ያሳያል። አዲስ ኪዳንም ልክ እንደዚሁ ነው። እንደ ብሉይ ኪዳን አዲስ ኪዳን ላይ የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ፣ የሐዋርያ ስራ ከዛ በኋላ ያሉት መልእክቶች እስከ ራእይ ድረስ በራሱ በእግዚአብሔር መንፈስ ምሪት በነዚህ በደቀ መዛሙርቱ ውስጥ እግዚአብሔር እንዲጻፍ ያደረገው ጽሁፍ ነው። እንግዲህ ተመልከቱ መጽሐፍ ቅዱስ ከኦሪዘ ፍጥረት ጀምሮ ታሪክ የተመዘገበባቸው ግጥም፣ መጽሐፍ የምንላቸው እነዚህ መዝሙረ ዳዊት፣ ኢዮብ፣ መሐሌ የመሐሌ እና ሌሎቹም እንደገና የትንቢት መጽሐፍት በአዲስ ኪዳንም ወንጌልና ሌሎቹ የእግዚአብሔር ቃል ሆነው ነው የተገለጡት በእግዚአብሔር አመንጭነት በእግዚአብሔር ሰጭነት ከራሱ ከእግዚአብሔር የፈለቀ የራሱ ሀሳብ የራሱ እቅድ ያለበት እውነትን፣ ተፈጥሮን እና ራሱን እግዚአብሔርንና እኛን በትክክል ቁጭ አድርጎ የሚያብራራ የሚያብራራና የሚገልጽ መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ሙሉ በሙሉ ክቡር የሆነ በጣም አስደናቂ የእግዚአብሔር ትንፋስ ያለበት ሙሉ በሙሉ የእግዚአብሔር እስትንፋስ የሆነ ቃል እንደሆነ እንድናስብና በዚህም መሰረት እምነታችንን ሙሉ ለሙሉ እንድንጥልበት በተለያየ የሕይወታችን አቅጣጫ እጅግ በጣም አስፈላጊ ነው። አሁን ቀጥሎ የምናገርበት ነጥቤ ይሄ የእግዚአብሔር ቃል የተሰጠበት ምክንያት ምንድን ነው? አሁን ሐዋርያው ቅዱስ ጳውሎስ እዚህ ጋ ሲናገር ምንድን ነው ያለው ቁጥር 16ና 17 ላይ የእግዚአብሔር ሰው ፍጹም እና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ለምንድን ነው የተሰጠው መጽሐፍ ቅዱስ በመጨረሻ ላይ አንድ ማሳሰቢያ እናገራለሁ ይሄኛውን ክፍል ሳጠናቀቅ ግን ይህንን በምናገርበት ጊዜ ለምንድን ነው የተሰጠው የሚለውን የጢሞቴዎስን አስተዳደግ እንደገና መጥቀስ አለብኝ። የጢሞቴዎስን አስተዳደግ የምንመለከተው ቁጥር 14ና 15 ላይ ነው። ሐዋርያው ቅዱስ ጳውሎስ ሲናገር አንተ ግን በተረዳህበት ትምህርት ምን አድርግን ያለው በተማርክበት ትምህርት ጸንተህ ኑር። ከማን እንደተማርከው ታውቃለ ከህፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጽሐፍትን አውቀሃል። ታያላችሁ። ለምንድን ነው ቅዱሳን መጽሐፍት ተጽፈው በእጃችን ያሉት? ምንድን ነው ምክንያቱ የሚለውን ስናነሳ የመጀመሪያው ነገር ክርስቶስ ኢየሱስ ጌታችንን በማመን መዳን የሚገኝበትን ጥበብ ሰጪዎች ናቸው። በዚህ በዓለማችን ታሪክ ውስጥ እዚህ ጢሞቴዎስ ጋር ስለ ጢሞቴዎስ የተጻፈው ጋር ብቻ ሳይሆን በእንግሊዝ ሀገር ትልልቅ አገልጋዮች፣ ትልልቅ የመንግስት ባለስልጣናት፣ ትልልቅ ሳይንቲስቶች የሆኑ ሰዎች በቤተ ክርስቲያን በክርስቲያኖች ቤት ውስጥ ነው ያደጉት። በተለይ እናቶች ለልጆቻቸው የወደፊት ሕይወት እና ሰክሰስ ስኬት በጣም ወሳኝ የሆነ ሚና ተጫውተዋል። ክርስቲያን እናቶች እና የክርስቲያን እናቶች ቤተሰብ ውስጥ አምልኮ እንዲኖር በማድረግና ልጆች በእግዚአብሔር ቃል ዙሪያ ቁጭ ብለው እንዲሰሙ ትልቁ ሚና በመጫወት ልጆቻቸው ትልልቅ ደረጃ እንዲደርሱ ምክንያቶች ሆነዋል። በጣም የሚገርም ነው። ለምሳሌ እኔ የማውቀው አንድ ትልቅ አገልጋይ አለ ስፐርጄን የሚባል የሰባኪዎች ልዑል ነው የሚባለው። እንደሱ አይነት ሰባኪ በምድር ላይ አልተነሳም ነው የሚባለው። ስብከቱ አንድ ስብከቱ በአንድ ሚሊዮን ኮፒ ተባዝቶ የተሸጠበት ጊዜ ነበረ። በጣም የሚገርም ሰው ነው ስፐርጀን እና እናቱ እናቱና አባቱ ቤት ነው የእምነትን ነገር ያየውና በጌታ በኢየሱስ ክርስቶስ ወደ መለወጥ የመጣው እና የስፐርጄን ሚስት እሷ ራሷ ልጆቹን በጣም አስደናቂ በሆነ መንፈሳዊ እውቀትና እድገት ተኮትኩተው እንዲያድጉ በማድረግ ስፐርጀን ከሞተ በኋላ ሁለቱ መንታ ልጆቹ የቤተ ክርስቲያን ታላላቅ አገልጋዮች ሆነው ነበር። እና ምን ልላችሁ ፈልጌ ነው? አሁን ሐዋርያው ቅዱስ ጳውሎስ ከሕፃንነት ጀምረህ በክርስቶስ ኢየሱስ በማመን ጥበብ የሚገኝበትን እውቀት ይህንን የቅዱስ ቃሉን እውቀት አግኝተሃል ነው የሚለው እና በልጅነት ለልጆች የእግዚአብሔርን ቃል ማስተማር እና ይህንን አቅጣጫ ማሳየት በልጆች ህይወት ውስጥ ከፍተኛና ትልቅ የሆነ ለውጥ የሚያመጣ የወደፊታቸውን የሚያስተካክል፣ ይቺ ዓለም ሰይጣንና ኃጢአት እንዳይበላቸው የሚያደርግ ትልቅና ወሳኝ ነገር ነው እና የጢሞቴዎስ ህይወት በዚህ መንገድ ነው የተለወጠው። ሌሎች ነገሮችን ማወቅ ይቻላል። አሁን ለሌ ለልጆች በቤተሰብ ውስጥ እኛ ወደፊት ያልወለዳችሁ፣ ስትወልዱም በቤተሰብ ውስጥ ብዙ ነገር ማስተማርና ለልጆች ማሳወቅ ይቻላል። ግን የመዳን ጥበብ የሚሰጠው ይሄ እውቀት ብቻ ነው፣ የእግዚአብሔር ቃል እውቀት ብቻ ነው የመዳንን ጥበብ የሚሰጠው ከዓለም የተለየ የህይወት ዓላማ የህይወት ትርጉም ኖሯቸው ወጣቶች ልጆች በእግዚአብሔር ፊትና በማህበረሰቡ ዘንድ ጠቃሚዎች ሆነው ሊያድጉ የሚችሉት ይሄንን እውቀት ሲያገኙ ብቻ ነው። ታዲያ የእግዚአብሔር ቃል ለምን የሚለውን ጥያቄ ነው አሁን የተሰጠበት ምክንያት በሚለው እየተናገርኩ ያለሁት አሁን ሐዋርያው ቅዱስ ጳውሎስ በተናገረው መሰረት፣ ልክ የጢሞቴዎስን ህይወትና አስተዳደግ አምጥቶ ቁጥር 16 ላይ የእግዚአብሔር ሰው በማለት የእግዚአብሔር ቃል ይሄ የእግዚአብሔር ቃል ምን ጥቅም እንደሚሰጥ ሲናገር ታያላችሁ። ምን ብሎ ተናግሯል? የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን በጽድቅ መንገድ ለማቅናት ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ አራት ነገሮችን ሲያስቀምጥ ታያላችሁ። የመጀመሪያውን እና እነዚህን አራቱንም አንድ ባንድ ልሄድባቸው እፈልጋለሁ። የመጀመሪያው ለትምህርት ነው የሚለው ይሄ በግሪኩም በእንግሊዝኛውም ዶክትሪንን ነው የሚያሳየው። ብዙ ሰዎች ስለ ዶክትሪን መስማት ዶክትሪንን ማወቅ አይፈልጉም። ግን መጽሐፍ ቅዱስ ራሱ ዶክትሪን ነው ማለት ትምህርት ነው የእግዚአብሔር ትምህርት ነው። ስለ እግዚአብሔር ያስተምረናል መጽሐፍ ቅዱስ። ስለ ራሱ ስለ እግዚአብሔር ቃል ያስተምረናል መጽሐፍ ቅዱስ። ስለ ሰው ሕይወት ምንነት ያስተምረናል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ለምን ጠቃሚ ነው? ለትምህርት ጠቃሚ ነው ማለት እያንዳንዱን የሕይወትንና የእምነቱን ገጽታ አንድ ባንድ እንድናውቅና እንድንረዳ፣ ጤናማ ያልተበከለ ሕይወት እንዲኖረን የተምታታ መምታታት የሌለበት ትክክለኛ መረዳት እንዲኖረን የሚያስችለን የእግዚአብሔር ቃል ብቻ ነው። ስለዚህ ለምን ጠቃሚ ነው? ለትምህርት ጠቃሚ ነው። ማለት ለዶክትሪን ጠቃሚ ነው። ምንድን ነው የምናምነው ነገር እግዚአብሔርን በተመለከተ መጽሐፍ ቅዱስ ያስተምረናል። ምንድን ነው የምናምነው ነገር የወደፊትን በተመለከተ መጽሐፍ ቅዱስ ያስተምረናል። በእርግጥ ሰዎች ከሞቱ በኋላ ሲኦል እና መንግሥተ ሰማይ ለመሄዳቸው ምንድን ነው ማስረጃችን? መጽሐፍ ቅዱስ በግልጽ ነው የሚናገረው። ስለዚህ መጽሐፍ ቅዱስ ለምን ያስፈልገናል? ለትምህርት ያስፈልገናል ። አሁን የጳውሎስን መልእክት ስትመለከቱ ለትምህርት ጠቃሚ ነው። ዶክትሪን አለበት፣ ትምህርት አለበት። እና ትምህርት ጠቃሚ የሆነ ትምህርት ጥበብ የሚሰጥ ትምህርት የምናገኘው እና በዚህ መሞላት የምንችለው መጽሐፍ ቅዱስን የእግዚአብሔር ቃልን እንደሚገባ ጥቅሙን ለምን እንደተጻፈ ስናውቅ ነው። በሁለተኛ ደረጃ ጳውሎስ ለተግሳጽም ጠቃሚ ነው ይላል። ይሄ ይጠቅማል የሚለው የማሰሪያ ያረፍተ ነገሩ የማሰሪያ ቃል ነው፣ እና ለተግሳጽ ይጠቅማል። ተግሳጽ ምንድን ነው? ተግሳጽ ማለት ምን ማለት ነው? አንድ ሰው ስተት ሲሰራ ወይም ደግሞ አልባሌ ነገር ውስጥ ሲገባ ቁጣ ነው፣ ተግሳጽ ይሄ ነገር ልክ አይደለም፣ እየሰራ ያለው ነገር፣ እየሰራሽ ያለሽው ነገር ትክክል አይደለም ብሎ አንድ ሰው የሚዘልፈን ከሆነ የሚቆጣን ከሆነ ይሄ ተግሳጽ ነው የሚባለው። መጽሐፍ ቅዱስ ለተግሳጽ በጣም አስፈላጊ ነው። እኛ ስህተት ስንሰራ መጽሐፍ ቅዱስ ኢስ ኦኬ ብሎ ዝም ብሎ አያየንም። መጽሐፍ ቅዱስን የምናነብ ከሆነ በሰራኑ ስህተትና ባጠፋኑ ጥፋት ልክ አይደላችሁም ብሎ የሚናገረን መጽሐፍ ነው። ስለዚህ መጽሐፍ ቅዱስን ማንበብ ለተግሳጽ በጣም ጠቃሚ ነው። ተግሳጽ የሚባለውን ነገር እንድናገኝ ወደ እርማት እንድንሄድ ይረዳናል፣ ማለት ነው። ሶስተኛ፣ ልብን ለማቅናት የሚል ቃል አለው። ይሄ ለእርማት ብዬ ነው እኔ የምናገርበት። አሁን ተመልከቱ፣ ለትምህርት ጠቃሚ ነው። ቀጥሎ ለተግሳጽ ጠቃሚ ነው። ከተግሳጽ በኋላ የሚከተለው ነገር ምንድን ነው? ተግሳጹ ከተነገረ በኋላ ሰዎች ታርመው ልባቸው ቀንቶ ተስተካክሎ ከጠማማ ነገር እንዲመለሱ ያደርጋል ማለት ነው። ይህንን ደግሞ የሚያስችል ምሪት አለው፣ ጥቆማ አለው፣ ማሳሰቢያ አለው፣ ማስገንዘቢያ አለው እና መንፈስ ቅዱስ የሚሰራበት ቃል ስለሆነ ኃይልም ጭምር ያለው መጽሐፍ ነው። እግዚአብሔር የተመሰገነ ይሁን። በአራተኛ ደረጃ ምንድን ነው የሚሰጠው የሚለውን ስትመለከቱ በጽድቅ ላለው ምክር ደግሞ ይጠቅማል። መጽሐፍ ቅዱስ ነገሮችን ሁሉ የሚያቀርበው በጽድቅ ላለ ምክር ነው። በኃጢአት በጥፋት፣ በክፋት፣ በእርኩሰት ላለ ምክር አይደለም። በዓለም ውስጥ ያሉ እውቀቶች ብዙ እውቀቶች ሰዎችን ከጽድቅ መንገድ እንደሚያርቁና ወደ ኃጢአት መንገድ እንደሚስቡ የታወቀ ነገር ነው። መጽሐፍ ቅዱስ ግን በጽድቅ ላለው በጽድቅ ላለው ህይወት የሚመክር ጠቃሚ ምክር ያለበት መጽሐፍ ነው። ማለት በትክክለኛው ነገር ትርጉም ያለው አላማ ያለው ህይወት መኖር እንድንችል አቅጣጫችንን የሚያስተካክል የእግዚአብሔር ምሪት ያለበት መጽሐፍ ነው። እግዚአብሔር ስለዚህ እውነት የተመሰገነ ይሁን። አሁን እኔ እየተናገርኩ ያለሁት ስለዚህ ስለ እግዚአብሔር ቃል ነው እና ታዲያ አሁን በመጨረሻ ላይ ቅድም አንድ መጨረሻ ማስገንዘቢያ እዚ ጋ ሰጣለው ብዬ በተናገርኩበት መሰረት እዚ ጋ ማሳሰቢያ ልንገራችሁ። አንድ ጥቆማ ጥቆማ ልበለው እንደ ሂንት የሆነ ነገር ልንገራችሁ። የእግዚአብሔር ቃል በጽሑፍ ተቀናብሮ እንዲቀመጥ ለምን ተደረገ? አሁን ይህንን ምናልባት አንዳንዶቻችን ጠይቀን ሊሆን ይችላል። የእግዚአብሔር ቃል በጽሑፍ መልክ ተጽፎ ነው ከዘመን ዘመን እንዲተላለፍ እግዚአብሔር ያደረገው ለምን ለምንድን ነው በጽሁፍ መልክ ተቀናብሮ ተጽፎ የተቀመጠው? ይህንን መመለስና ይህንን አይምሯችንን ማስቀመጥ አይምሯችን ውስጥ ማስቀመጥ በጣም ጠቃሚ ነው። ታያላችሁ በዘመናት ሁሉ የእግዚአብሔር እውነት ሲነገር የእግዚአብሔርን እውነት ሊያበላሽ ሊያጣምም የሚፈልግ ሌላ በሰዎች ሀሳብ በሰይጣን ሀሳብ የሚመጡ ተግዳሮቶች ሁሉ ጊዜ ይነሳሉ። አሁን ከመጀመሪያው የዘፍጥረት መጽሐፍ ላይ ልምጣ አላችሁ። ዘፍጥረት መጽሐፍ ላይ ዘፍጥረት ምዕራፍ ሶስት አዳምና ሔዋን በኤደን ገነት ውስጥ ነበሩ። ዘፍጥረት ምዕራፍ ሁለት ላይ እግዚአብሔር ለአዳምና ለሔዋን ማድረግ የሌለባቸውን አንድ ነገር ነግሯቸው ነበር። ዘፍጥረት ምዕራፍ ሶስት ላይ ስትመጡ ለአዳምና ለሔዋን ሰይጣን መጥቶ እግዚአብሔር አታድርጉ ያላቸውን ነገር ምን ሲላቸው ነው የምናየው? አድርጉ ሲላቸው ነው የምናየው። ስለዚህ በእንደዚህ አይነት መንገድ በሰዎች በሰይጣን በሰዎች ፍልስፍና፣ በሰዎች ህልም፣ በሰዎች ቅዠት የተለያየ ነገር በዚህ በመጽሐፍ ቅዱስ ላይ እንዳይጨምር ሰዎች የእግዚአብሔር ቃል ነው ብለው የራሳቸውን ሀሳብ እዚህ ውስጥ እንዳይከቱ ወይም ደግሞ የራሳቸውን ሀሳብ መጽሐፍ ቅዱስ ተጽፎ ባይ ባይቀመጥልን ኖሮ ማንም ሰው እየተነሳ የእግዚአብሔር ቃል ነው እያለ የፈለገውን ነገር ቢናገር የምንከተለውን አቅጣጫ የምንሄድበትን አቅጣጫ ለማወቅ በጣም በጣም በጣም አስቸጋሪ ይሆንብን ነበር። ሀሳቤ እየገባችሁ ነው? የእግዚአብሔር ቃል ተጽፎ የተቀመጠበት እስካሁን ፕሪዘርቭ ተደርጎ ነው ደግሞ የተቀመጠው። እግዚአብሔር እየጠበቀው ምንም የሰው እጅ እንዳይገባበት እየተደረገ ተጠብቆ እስካሁን ድረስ የቆየው ጌታ ኢየሱስ እስኪመጣም ድረስ የሚቆየው የምንከተለው እምነት በደንብ በራሱ መገለጥ ውስጥ ያለ እምነት መሆኑን እንድንረዳና ማንም ሰው እየመጣ በራሱ አስተሳሰብ፣ አመለካከት ከእግዚአብሔር እውነት ወደ ጎን ወደ ግራ ወደ ቀኝ ፈቀቅ እንድንል እንዳያደርገን ነው። ይሄ መጽሐፍ ቅዱስ ተጽፎ ባይቀመጥ ኖሮ በጣም በጣም በጣም በጣም አስጨናቂ ውዥንብሮች በዓለም ላይ የሆኑ ነበረ። እና እንዳውም አሁን መጽሐፍ ቅዱስ ተጽፎም እያለ እንኳን አንዳንድ እኛ ሀገር እና አፍሪካ ሀገሮች ውስጥ ፕሮቴስታንቱ አካባቢ በጣም አሳፋሪ ነገሮች ይሰማሉ። ኢትዮጵያ ውስጥ ደብረ ዘይት አካባቢ የሆነ ቡድን ተነስቷል። ይሄ አሮጌ መጽሐፍ ነው መከተል ያለባችሁ እኔ የምላችሁን ነው እያሉ የሚያስተምሩ ሰዎች አሉ። ይሄ ደንበኛ የሰይጣን መልእክትና የሰይጣን ስራ ነው። ማንም ሰው ማስተማር ቢኖርበት በእግዚአብሔር ቤት ውስጥ ይሄንን ቃል ነው ማስተማር ያለበት ምክንያቱም ይሄ የማን ቃል ነው? የእግዚአብሔር ቃል ነው። ይገርማችኋል፣ እንደዛ አይነት ቦታ የሚሄዱ በጣም የተምታታባቸው ሰዎች አሉ። እኔ እማውቃቸው ከዝዋይ አካባቢ ወደ ደብረ ዘይት በየሳምንቱ መጽሐፍ ቅዱስ ወደ ጎን እየተጣለ የሰው ሀሳብ፣ የሰው ቅዠት ለመስማት የሚሰበሰቡ ሰዎች እንዳሉ ሁሉ ሰምቻለሁ። እና ለእኔና ለእናንተ ግን ወደ ግራ ወደ ቀኝ የማንልበት በጣም አስደናቂ የሆነ የራሱ የእግዚአብሔር መገለጥ ያለበት መጽሐፍ መጽሐፍ ቅዱስ ነው። ከዚህ ከመጽሐፍ ቅዱስ ውጭ የሆነ ነገር ማንም ሰው ቢያመጣ መቀበል የለብንም። ልክ ሙሴ አምስቱን መጽሐፍ ጽፎ ከጨረሰ በኋላ ሙሴ ሊሞት ሲል እግዚአብሔር እያሱ የሚባለውን የሙሴን ከሰራዊቱ አንዱ የነበረውን ሰው እንዲሾመው በሙሴ ምትክ እግዚአብሔር ተናግሮት ነበር። እና በመጀመሪያ ለኢያሱ እግዚአብሔር የተናገረው ነገር በሙሴ በኩል በጣም የሚገርም ነገር ነው። ላንብብላችሁ፣ ይገርማችኋል። ምንድን ነው የሚለው? እግዚአብሔር የተናገረው ነገር ነው ለኢያሱ በሙሴ በኩል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንሁ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ የማልኩትን ምድር ለዚህ ሕዝብ ታወርሳለህ። አሁን ለኢያሱ ነው እግዚአብሔር የሚናገረው። ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውም በምትሄድበት ሁሉ እንዲከናወንልህ። ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አንብበው እና በቀንም በሌሊትም አሰላስለው። የዚያን ጊዜ መንገድ ሁሉ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ይሆናል። ልክ እንደዚህ አይነት ተስፋ ነው ያለው። መጽሐፍ ቅዱስን ማንበብ፣ በመጽሐፍ ቅዱስ መቆም፣ ወደ ግራም ወደ ቀኝም ወደ ሰው ሀሳብ ሳንል በዚህ ላይ የምንጸና ከሆነ በእውነት እግዚአብሔር ከኛ ጋር ይሆናል። ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ ከእያሱ ጋር እንደነበረ ከአንቺ ጋር ይሆናል። ከኔ ጋር ይሆናል። ከእኛ ጋር ይሆናል። እግዚአብሔር ቃሉን የሚያከብሩ ሰዎችን የሚያከብር አምላክ ነው። እግዚአብሔር ይመስገን። ሶስተኛው ነጥቤ እና ወደ መደምደሚያ የሚያንደረድረኝ የእግዚአብሔር ቃል ዋና ግቡ ምንድን ነው? አሁን እዚህ የጢሞቴዎስን መልእክት ነው እየተናገርኩ ያለሁት። ምንድን ነው የመጨረሻ አልቲሜት ግቡ የእግዚአብሔር ቃል ምንድን ነው? ተጽፎ የተቀመጠበትን ምክንያት አይተናል። ለምን እንደተሰጠን ምን እንደሆነ አይተናል። ግን የመጨረሻ ግቡ ምንድን ነው? አሁን ቁጥር 17 ሲጀምር ሐዋርያው ቅዱስ ጳውሎስ እንደዚህ ነው ያለው፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ እንዲሆን ብሎ ነው የሚናገረው። እና የእግዚአብሔር ቃል በዚህ መልክ የተሰጠው በሁለት ዋና ዋና ግቦች ምክንያት ነው። አንደኛው በእርግጥ የተሰጠው ለእግዚአብሔር ሰዎች ነው። አሁን ሲጀምር የእግዚአብሔር ሰው ብሎ ነው የሚናገረው። የእግዚአብሔር ሰው ማን ነው? ጌታ ኢየሱስ ክርስቶስን ያመነ ሰው ነው የእግዚአብሔር ሰው። አሁን ቅድም ጢሞቴዎስን አሳስቢያቸዋለሁ። ጢሞቴዎስ በኢየሱስ ክርስቶስ በማመን ጥበብ የሚገኝበትን መጽሐፍ አውቀሃል እና ይሄ መጽሐፍ የእግዚአብሔር ሰው አንተ አማኝ የሆን ከውን አንተን ማለት ነው። አሁን እኛ ሁላችንም እውነተኛ አማኞች ከሆንን እግዚአብሔር የሚያቀን የእግዚአብሔር ሰው ብሎ ነው። የተወሰኑ የተመረጡ ሰዎች ወይም የተወሰነ ቦታ የተቀመጡ ሰዎች መጠሪያ ሳይሆን የአማኞች ሁሉ መጠሪያ ነው። የእግዚአብሔር ሰው የእግዚአብሔር ሰው በጌታ የተለወጠው አማኝ እግዚአብሔር የእኔ ሕዝብ፣ የእኔ ልጆች የሚላቸው ሰዎች ሁለት የባህሪ ጥራቶች ያስፈልጓቸዋል። እና እነዚህን ሁለት የባህሪ ጥራቶች ጥራቶች አስፈላጊ ነገሮች እንደ ዋና ግብ ይዞ ነው የምንመለከተው የእግዚአብሔር ቃል እነዚህም፣ አንደኛው ፍጹምነት፣ ሁለተኛው ለበጎ ስራ የተዘጋጀ ሰው ሆኖ መገኘት ነው። እነዚህ ሁለቱ በጣም በጣም አስፈላጊ ባህሪያት ናቸው። እና ሁለቱንም ቀስ በመጠነኛ ገለጻ ልገልጻቸው እሞክራለሁ ፍጹምነት የእግዚአብሔር ሰው ፍጹም እንዲሆን ነው፤ ይሄ መጽሐፍ ቅዱስ የተሰጠው። አማኝ ፍጹም መሆን አለበት። ምን ማለት ነው? እንከን የሌለበት የማይነቀፍ ነቀፋ የሌለበት። አንድ አማኝ ስለ ኃጢአት መነቀፍ የለበትም። ስለ ሐሜት መነቀፍ የለበትም። አንድ አማኝ አንድ አማኝ ስለ ውሸት መነቀፍ የለበትም። ውሸት የሰይጣን ስራ ነው። አንድ አማኝ ከእውነት ጋር በእውነት ትክክል ሆኖ እንዲመላለስ የእግዚአብሔር ቃል ፍጹም እንዲሆን በጣም በጣም የሚረዳው የእግዚአብሔር መልእክትና መንፈስ ቅዱስ የሚጠቀምበት ኃይል ነው። ስለዚህ ቃሉን ስናነብ፣ ስንሰማ፣ ስናስተውል ቃሉ ፍጹም ያልሆንባቸውን ጉድፈቶቻችንን ችግሮቻችንን እያሳየን እግዚአብሔር ጋር ቀርበን፣ እግዚአብሔር ይሄ ችግሬ ይሄ ችግሬ ይሄ ነቀፋ የሚያስከትልብኝ ነገር ነው ከውስጤ አንሳልኝ በምንልበት ጊዜ እግዚአብሔር እየረዳን በየዕለቱ ሕይወታችን እየተቀደሰ እግዚአብሔርን ደስ እያሰኘን እንድንመላለስ ያስችለናል ማለት ነው። ስለዚህ አንዱ ግቡ አማኞችን ሁሉ ፍጹም ሆነው እንዲገኙ ማድረግ ነው። ሁለተኛው ግቡ ለአማኞች ለበጎ ስራ የተዘጋጁ እንዲሆኑ ማድረግም ነው። ይሄ የጌታ ቃል የሚያሳየን በጎ ስራ በመስራት እንድናለን የሚል ሀሳብ አይደለም። በጎ ስራ በመስራት እንድናለን የሚሉ የስራ እምነት ተከታዮች አሉ፣ ከቤተ ክርስቲያኖችም ውስጥ አሉ። እንደ ጆሆቫዎች ለምሳሌ እንደዛ አይነት ነገር ነው ያላቸው። በየቤቱ ትራክት በማዞር እንደሚድኑ ያስባሉ። እኛ እንደዛ አይደለም። ትራክት ማዞር እንችላለን፣ ግን ለመዳን አይደለም የምናዞረው። ሰዎችን ለመርዳት ነው፣ በወንጌል እንዲድኑ ለማድረግ ነው የምንዞረው። እኔ ሰብካለው፣ ለመዳን አይደለም የምሰብከው፣ ስለ ዳንኩ ነው የምሰብከው። ሀሳቤ ግልጽ ነው። እና እኛ ክርስቲያኖች ከዳንን በኋላ ግን የምንሰራቸው ብዙ በጎ ስራዎች አሉ። ከምን የተነሳ ነው ከዳንን በኋላ በጎ ስራ የምንሰራው? ያዳነን እግዚአብሔር ምን ስለሆነ ነው? ደግ ስለሆነ በጎ ስለሆነ። እኛ የምንከተለውና መምሰል ያለብን ያዳነንን እግዚአብሔር ስለሆነ ልክ እሱ በጎ እንደሆነ እኛ በጎ ስራ እንሰራለን ማለት ነው። እሱ ደግ እንደሆነ እኛም ደጎች እንሆናለን። ለምሳሌ እዚህ አንደኛ ጴጥሮስ ሁለት ምዕራፍ ሁለት ቁጥር ዘጠኝ ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። እናንተ ግን ከጨለማ ወደሚደነቁ ብርሃን ወደሚደነቅ ብርሃኑ የጠራችሁን የሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በጣም የሚገርም ነው። ክርስቲያኖች እንደዚህ ናችሁ። ከጨለማ ወደሚደነቅ ብርሃን ተጠርታችኋል። አላማው ምንድን ነው? የጠራችሁን የእሱን ደገነት፣ በጎነት፣ መሐሪነት ለሰዎች ሁሉ እንድትነግሩ ነው የሚል መልእክት ነው ያለው እና ይሄ ለበጎ ስራ ተዘጋጅቶ መቆም ማለት ነው። ማለት ደግነቱን፣ መሐሪነቱን፣ የደግነት ስራዎቹን እኛም ከሱ ተቀብለን የምንሰራ ሰዎች እንድንሆን እግዚአብሔር አምላካችን እንደሚፈልግ ነው። ይሄ ግቡ ነው፣ የእግዚአብሔር ቃል ለእኛ የተሰጠበት ግቡ ነው እና ታዲያ ለበጎ ስራ ስንዘጋጅ ምን ምን ነገሮችን ያካትታል? ቃሉን ለሰዎች ለማስተማር፣ ሰዎችን ለመምከር። ሰዎች በተለያየ ምክንያት በዚህ ምድር ላይ በጣም ነው የሚጨነቁት። ማይጨነቅ ሰው የለም በዚህ ምድር ላይ እና የሚጨነቁ ሰዎችን ቀርበን ከጭንቀት ሊያድናቸው የሚችለው ጌታ ኢየሱስ ክርስቶስ እንደሆነ መንገር ለበጎ ስራ መዘጋጀት ነው። ሰዎች ወደ እግዚአብሔር ቤት እንዲመጡ መንገር ለበጎ ስራ መዘጋጀት ነው። የተጨነቁ ሰዎችን ማጽናናት ማበረታታት እና አገልግሎት ሁሉ መስጠት። እኔ ከዚህ በፊት ነግራችኋለሁ፣ ምናልባት ረስታችሁት እንደሆነ ማስታወስ ይችላለሁ። አምቦ አካባቢ እኔ አምቦ አካባቢ ከዛ ሀሌ የተወለደችው ጌዶ የሚባል ሀገር ነው እዛ ነበር እና እዛ አካባቢ በጣም ብዙ ባፕቲስቶች አሉ። በጣም ብዙ ባፕቲስቶች፣ ገጠሩ ሁሉ በባፕቲስቶች ነው የተጥለቀለቀው እና አምቦ ከተማ ውስጥ የአምቦ ከተማ ሆስፒታል የተቋቋመው በባፕቲስቶች ነው። ክርስቲያኖች ናቸው፣ ከዚህ እያዋጡ የተሰራው እና በጣም ጥሩ ሆስፒታል ነው። ስሙ ምን ነበረ? የህይወት መንገድ ሆስፒታል ነበር የሚባለው። አሁን ሳይቀይሩት አይቀሩም። እና ይሄ ለበጎ ስራ ክርስቲያኖችን ምን አድርጓቸው ነው አዘጋጅቷቸው፣ አነሳስቷቸው ነው እግዚአብሔር በበጎ ስራ በኩል እንድንገለጥ እንድንታይ ይፈልጋል። ህፃናትን በማስተማር ወደፊት ልጆች ቁጥር ሲያድግ በስልጠናዎች ወስደን ወጣቶች ህፃናትን በማስተማር እናቶች ህፃናትን በማስተማር በልዩ ልዩ አገልግሎት በጸሎት አገልግሎት በመሳተፍ እግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ መልካም ነገርን በማድረግ ህይወታችንን ማሳለፍ እንድንችል ለዚህ ክቡርና አስደናቂ ዓላማ የሚያዘጋጀን የማን ቃል ነው የእግዚአብሔር ቃል ነው ስለዚህ ምንድን ያለው የእግዚአብሔር ሰው አንደኛ ፍጹም እንዲሆን ነው ሁለተኛ ለበጎ ሥራ ሁልጊዜ የተዘጋጀ እንዲሆን ነው መጽሐፍ ቅዱስ የተጻፈው ለእኛ ነው የተጻፈው እኛ ለበጎ ሥራ የተዘጋጀን ፍጹማን ሆነን በእግዚአብሔር በአምላካችን ፊት እንድንመላለስ ነው። እግዚአብሔር ይመስገን ወደ መደምደሚያ አመጣለሁኝ። ዛሬ ከሌላው ቀን ፈጠን ብዬ መጨረስ ችያለሁ ማለት ነው። መደምደሚያዬ ምንድን ነው? የመደምደሚያዬ ሀሳብ እንግዲህ የእግዚአብሔር ቃል ምንነቱን አይተናል። የእግዚአብሔር ቃል ከእግዚአብሔር የወጣ የራሱ የእግዚአብሔር መልእክት ነው። መጽሐፍ ቅዱስ ጠቅላላ ስልሳ ስድስቱ እዚህ ውስጥ ያለው የእግዚአብሔር ቃል ነው፣ ክቡር ነው እና ለምንድን ነው የተሰጠውም የሚለውን ደግሞ ተመልክተናል እና ግቡንም አይተናል። ሶስት ነጥቦች ነው ዛሬ የተናገርኩት እና የእግዚአብሔር ቃል ከሱ የወጣ ለሕይወታችን ጠቃሚ እውነት ነው። መዳን የሚገኝበትን ጥበብ የሚሰጥ ነው እና ለዶክትሪን ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር በጣም በጣም ጠቃሚ ነው። እኔ የእግዚአብሔርን ቃል የምናነብና ለእግዚአብሔር ቃል እንደ እግዚአብሔር ቃል ትኩረት እና ክብር የምንሰጠው ከሆነ መሳይ አጭበርባሪ ህይወታችንን ሊያናጋው በፍጹም አይችልም። አሁን በኢትዮጵያና በአፍሪካ ውስጥ ያለው የፕሮቴስታንቱ ዓለም ለምንድን ነው ለዚህ ላለው ውዥንብር የተጋለጠው? የእግዚአብሔርን ቃል ስለማያነቡ ነው። ኬንያ ውስጥ የሆነ አንድ በዩቲዩብ የተለቀቀ የአንድ የፓስተር ፎቶ አለ። ቤተ ክርስቲያኑ ሊገባ ሲል ዛሬ መንፈስ ቅዱስ በሰዎች ላይ ነው እየተረማመድ ክግባ ያለኝ ብሎ ሰው በሙሉ ተኛለት እስከ በሩ ድረስ። እንደዚህ ታስባላችሁ፣ ክርስቲያን ሞኝ ይሆናል፣ ጅል ይሆናል፣ ልክ እንደ እንስሳ ይሆናል ብላችሁ ሰው በሙሉ ተኛና ሰዎች እየደገፉት በሰዎች ላይ እየተረማመደ ሄደ። ሰው አብዷል እንጂ ለምንድን ነው ያበደው? መጽሐፍ ቅዱስን ስለማያነብ ነው። የእግዚአብሔርን ቃል ስለማያነብ ነው። እንደዚህ አይነት የመንፈስ ቅዱስ ምሪትና አሰራር በፍጹም የለም። ኢትዮጵያ ውስጥ አንዱ በካልቾ አጋንንት አወጣለሁ ብሎ እግሩን የሚሰነዝር ሰው አለ። መጽሐፍ ቅዱስ ላይ ያልተጻፈ ነው። ሰው ስለማያነብ ልክ ተአምር መስሎት እዛ ጋር ሆሆ እያለ ሲያጨበጭብ ታያላችሁ። ድራማ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ለትምህርት ለተግሳጽ ልብን ለማቅናት ቅን ለማድረግ በጽድቅ ላለው ምክር እጅግ በጣም ጠቃሚ የከበረ የእግዚአብሔር የአምላካችን ቃል ነው። ግቦቹ ደግሞ ሁለት ነገሮችን ያጠቃለልኩት የእግዚአብሔር ሰው ፍጹም እንዲሆን ያለ እንከን እንከን የለሽ እንዲሆን እና ለበጎ ስራ እንዲዘጋጅ የሚያደርግ አስደናቂ እውነት ነው። ታዲያ እንደዚህ ከሆነ ምንድን ነው እኛ ማሰብ ያለብን? አሁን ስለ እግዚአብሔር ቃል የሚለውን ነገር ሶስት ነገሮች ተናግሬ አቆማለሁ። አንደኛ በቤተ ክርስቲያን መሰበክ ያለበት አንድና አንድ ነገር ብቸኛ ነገር የእግዚአብሔር ቃል ብቻ መሆን አለበት። አሁን ኢማጂን እኔ ስለ ራሴ ብሰብክ እዚህ ጋር ምን አይነት ሞኝነትና ጊዜ ማባከን ነው። ስለዚህ መሰበክ ያለበት የእግዚአብሔር ቃል ነው። ሁለተኛ በግል ህይወታችን ትልቅ ቅድሚያ የሚሰጠው የእግዚአብሔር ቃል ነው። በምናደርገው ነገር ሁሉ ሊመራን የሚችል የእግዚአብሔር ቃል ነው። ስለዚህ ማንበብ ይኖርብናል። ሶስተኛ እግዚአብሔር ቃሉ ሊገለጥልን ይገባል እና ምን ብለን እንጠቅሰዋለን ይህንን አብርሆተ የእግዚአብሔር ቃል የእግዚአብሔርን ቃል እግዚአብሔር እንዲገልጥልን ስናጠናው፣ ስናነበው፣ እግዚአብሔር ወይ ከማንበባችን በፊት አጭር ጸሎት ጸልን እግዚአብሔር ወይ የማነበው ቃልህ እንዲገባኝ እንዲበራልኝ እርዳኝ ብለን መጸለይ አለብን። እኛ ምናልባት ከዚህም በፊት ተናግሬ ይሆናል። መጽሐፍ ቅዱስን በተመለከተ ሁለት መሰረታዊ ዶክትሪኖች አሉ። አንደኛው ይሄ ቃል እስትንፋሰ እግዚአብሔር ነው ይሄንን እስትንፋሰ እግዚአብሔር እንዲጽፉ ይሄንን እንዲጽፉ እግዚአብሔር አቅዶ ያስቀመጣቸው ሰዎች ነበሩ። ይህንን ያደረገው እግዚአብሔር በመንፈስ ቅዱስ አማካኝነት ነው። አሁን ይህንን ቃል እኛ ስናነበው አሁንም በመንፈስ ቅዱስ አማካኝነት ምን እንዲሆንልን ያደርጋል? መንፈስ ቅዱስ እንዲበራልን ያደርጋል። ሌላ ነገር እንድንጽፍ አይደለም እግዚአብሔር የሚያደርገው፣ ይሄ እንዲበራልን እንድንረዳው፣ በደንብ በርቶ እንዲገባን ያደርጋል። ያው መንፈስ ቅዱስ ለነሱ ይሄንን የሰጣቸው ለእኛ ደግሞ ይገልጥልናል ማለት ነው። እና ሁለቱም አንድ አይነት ስራ ነው። ታዲያ የእግዚአብሔር ቃል ገብቶን በትክክልና በእውነት እንደ ቃሉ መመላለስ እንችላለን ማለት ነው። እና ዛሬ ስለ እግዚአብሔር ቃል ነው የተናገርኩት። እና የእግዚአብሔርን ቃል ክቡር አድርገን በጣም ጠቃሚ የህይወታችን ዋና ነገር አድርገን እንድንይዘው እግዚአብሔር ይርዳን። በዚህ እውነት እግዚአብሔር ያቁመን። ይሄንን ብናውቅ በእውነት ከክፉ ነገር ሁሉ እንጠበቃለን። እግዚአብሔር ይመስገን።